የቡሩንዲ መንግስት ቡጁምቡራ ከተማ ውስጥ ግድያዎች መፈጸማቸውን ተከትሎ በተቃዋሚነት የሚጠረጠሩ ሰዎችን ትጥቅ ማስፈታት ቀጥሏል። የጦር መሳሪያ ያላስረከቡ ሰዎች እንደ ሀገር ጠላት ይቆጠራሉ ሲሉ ፕሬዝደንቱ የሰጡት የጊዜ ገደብ ትናንትና አብቅቷል። ተንታኞችና የዩናይትድ ስቴትስ መንግስት ሁኔታው አደገኛ ነው ሲሉ ማስጠንቀቂያ ሰጥተዋል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን ክፍሌ ያቀርበዋል። በቡሩንዲ ከትላንት በስቲያ ቅዳሜ ማታ ታጣቂዎች ደቡብ ቡጁምቡራ ካኒዮሻ አካባቢ አንድ መሸታ ቤት ውስጥ ዘጠኝ ሰዎችን ከገደሉ በኋላ ሁከቱ ቀጥሏል። እማኞች እንደተናገሩት ታጣቂዎቹ መጠጥ ቤቱ ሰገነት ላይ ሆነው ይዝናኑ የነበሩትን ሰዎች ወደ ውስጥ እንዲገቡ ካዘዙ በኋላ ነው በሁሉም ላይ ተኩስ የከፈቱት። በጥቃቱ ሰባቱ ሰዎች እዚያው መጠጥ ቤቱ ውስጥ ሕይወታቸው ሲያልፍ ሌሎቹ ሁለቱ የሞቱት ሆስፒታል ከደረሱ በኋላ ነው። ታጣቂዎች የቅዳሜውን ጥቃት ያደረሱት ፖሊስ ትላንት ውድ ጠዋት በቡሩንዲ ከተማ የተቃዋሚዎች ጠንካራ ይዞታዎች መሆናቸው በሚጠረጠር ቀበሌዎች የቤት ለቤት የመሳሪያ ፍተሻ ከማካሄዱ በፊት መሆኑ ታውቋል። የቡጁምቡራ ከተማ ነዋሪው ጋቦ ፓጆን ሁኔታውን ያስረዳሉ። ፖሊስ የፍተሻ ኢላማ አድርጓቸው የነበሩ ቤቶች እነዚህ ናቸው። በዚህኛው ወይም በሌላው የቤት ለቤት መሣሪያ ፍተሻ ዘመቻ ኢላማ ተደርገው ነበር። ነዋሪዎች እነዚህን አካባቢዎች እየጣሉ መሸሽ የጀመሩት ባለፈው ሳምንት ነው። መንግሥት ሕገወጥ መሣሪያ እንዲያስረክቡ ለነዋሪዎቹ የሰጠው የጊዜ ገደብ ቅዳሜ እኩል ሌሊት ላይ ከማብቃቱ አስቀድሞ ሰው እየለቀቀ መውጣት ጀምሯል። በተሰጠው የጊዜ ገደብ የጦር መሣሪያውን ሳያስረክብ በተገኘ ሰው ላይ ፖሊስ ከባድ እርምጃ መውሰድ እንደሚችልም ተገልጾ ነበር። ባለፈው ሳምንት በቡሩንዲ ምክር ቤት የሴኔቱ ፕሬዚደንት ሬቨሪን ዲኩሪዮ የመንግሥቱ ተቃዋሚዎች የጊዜውን ገደብ ጥሰው ከተገኙ ሊደርስባቸው የሚችለውን ቅጣት የገለጹት ይወድማሉ በሚል ጠንካራ የማስፈራሪያ ቃል ነው። ካሪና ቴርሳኪያን በሂውማን ራይትስ ዋች የሰብአዊ መብቶች ቡድን ስለ ቡሩንዲና ሩዋንዳ ጉዳይ ከፍተኛ ተመራማሪ ናቸው። የፕሬዚዳንቱ ንግግር እጅግ በጣም አሳሳቢ ለመሆኑ አያጠራጥርም። ከዚያ ንግግራቸው ጥቂት ቀናት በኋላም የሀገሪቱ ፕሬዚዳንትና የሕዝብ ደህንነት ጥበቃ ሚኒስትሩ ተመሳሳይ አስፈሪ አስተያየቶችን ሰጥተዋል። የሕዝብ ደህንነት ጥበቃ ሚኒስትሩ ፖሊሱንም ከበላይ ሆነው ስለሚቆጣጠሩ ሁኔታዎችን አሳሳቢ ያደርጋቸዋል። ከትላንት በስቲያ ቅዳሜ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ጆን ኪርቢ ሲናገሩ መንግሥታቸውን በተለይ ያሳሰበው የመንግሥቱ ከፍተኛ ባለሥልጣናት የተጠቀሙባቸው አስቆጭና መርዛማ ቃላት መሆናቸውን አስረድተዋል። ጆን ኪርቢ አክለውም የፕሬዝደንት ፒየር ኩሩንዚዛ የቤት ለቤት ጦር መሣሪያ ፍተሻ ዘመቻ ሕዝባዊ ዓመፅ የመቀስቀስ አደጋ ሊኖረው ይችላል ብለዋል። የቡሩንዲ ሁከት አዙሪት ዳግም የጀመረው ባለፈው ዓመት ሚያዝያ ላይ ፕሬዚደንቱ ለሶስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካወጁ በኋላ ነው። ከዚያን ጊዜ ጀምሮ በተፈጠሩ ግጭቶች በትንሹ 198 ሰዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታውቀዋል። ግድያዎቹ በየጊዜው ስለማይገለጹ ደግሞ አሃዙ ከዚህ ብዙ እጅ ሊበልጥ እንደሚችል ይገመታል።